ወጥተዋል በሙሉ ተለቀዋል። ነው እንግዲህ ሌሎቹ ቤታቸው ደርሰዋል። በቀሌ ወደ አዳማ ለመሄድ ትንሽ የመንገዱ ዝግ ስለነበረ እሱን እያመቻቸን ነው። ገና እንግዲህ በቀሌንም አገኝተን እንዴት እንደይዘን እንደምንሄድ ሁላችንም ወደ ቃሊቲ አካባቢ እየተመምን ነው። ማን ማን ነው የተፈታው? አቶ ሙላቱ እንግዲህ ከኛ የተፈታው በቀሌ ጉርሜ፣ ሳያኖ አዲሱ፣ ቡላ ያላ፣ ደጀኔ ጣፋ አራቱም ተፈቷል። አራቱ ተፈተዋል። ከወጣቶች ክንፍም የተፈቱ ሰዎች አሉ። በአጠቃላይ ሰባት ናቸው። የሚወጣቱ ሁለቱ ናቸው። ደጀኔ ጣፋ የስራ አስፈጻሚ ኮሚቴ ምክትል ጻፊ ነው። በአጠቃላይ ሰባት ሰዎች ናቸው ማለት ነው። አቶ በቀለ ገርባን ጨምሮ ሰባት ሰዎች። ሌሎች ሶስቱ ደግሞ ያው የኛው ፓርቲ አባል ናቸው። ስራ አስፈጻሚ ኮሚቴ ውስጥ ባይኖሩም አባሎቻችን ናቸው። በኦሮሚያ ክልል የተጠራው ተቃውሞ አንደኛው ጥያቄ የታሰሩ ፖለቲከኞች ይፈቱ የሚል ነበረ። ይሄ ምን ትርጉም አለው ለእናንተ? አሁን የእነዚህ ፖለቲከኞች መፈታት ምን ማለት ነው? አቶ ሙላቱ፣ እንደምታውቁት ኦሮሚያ ውስጥ የከረረ ከፍተኛ የደም የህይወት ጉዳይ ያስከፈለ የአካል ጉድለት ተፈጸመበት። ይህ ሰብአዊ የተፈጸመበት ትግል ነበረ። ከአሁን በፊት ያ ሁሉ ተፈጽሞ ሰላማዊ በሆነ ሁኔታ ትግሉን የኦሮሞ ህዝብ እያካሄደ ነው። ይህንን የኦሮሞ ህዝብ ያካሄደው ውጤት ነው ብለን ነው የምናስበው። አሁን ሰዎቹ የሚለቀቁት ከዶክተር መራራ ጀምሮ እስከታች ድረስ ያሉት በሙሉ እንዲለቀቁ መራራ የሆነ ትግል እያካሄደ ነው ኦሮሞ። ባለፉት ዓመታት እንደታዘብነው የፖለቲካ ሁኔታው እጅግ ፈታኝ እየሆነ ይመስላል ለአጠቃላይ ለህዝቡም ለኢትዮጵያ መንግስትም። ቀጣዩ እርምጃ ምንድን ነው? የአገሪቱን መረጋጋት ለመመለስ ፖለቲካውንም ሁሉንም አካታች እንዲሆን ቀጣዩ እርምጃ ምን መሆን አለበት የሚል እምነት አለሁት። እስከ ዛሬ ድረስ በታሪክ እንደምናየው በኢትዮጵያ ውስጥ የስልጣን ሽግግር በሰላማዊ ሁኔታ የተካሄደበት ጊዜ የለም አልነበረምም። ስለዚህ ነው የኦሮሞ ህዝብ አሁን በከፍተኛ ደረጃ ከሌሎች ከተቀሩት ከኢትዮጵያ ህዝቦች ጋር ሰላማዊ የሆነ ትግል ተካሂዶ ህዝብ የማይፈልገው መንግስት ሰላማዊ በሆነ መንገድ ለመለወጥ እንዲቻል ወይም ስልጣኑ ራሱ እንዲይዝ ህዝቡ በፈለገው ለመተዳደር የሚያደርገው ትግል ነው። ይህ ትግል ይቀጥላል። አሁንም ቢሆን ያለው መንግስት ጉልበት እየተጠቀመ ነው። ጉልበት ለማንም ጠቃሚ አይደለም፣ ወደ ውጤት አያደርስም። ስለዚህ በተቻለ መጠን ሁሉም ተስማምቶ ተግባብቶ ለህዝብ የሚመች መንግስት እንዲቋቋም ነው ጥረቱ የሚደረገው። ይህ አሁን የሚካሄደው ጥገናዊ ለውጥ ኢህአዴግ የሚያካሄደው ነገር ሁሉ አመጭ አይደለም፣ ወደ ውጤት የሚያመጣ አይደለም። አሁንም ከፍተኛ ደም መፍሰስና የህዝብ አለመረጋጋትን ይፈጥራል ነው የምንለው። ስለዚህ አሁን ያለው መንግስትና ፓርቲና መንግስት ሰከን ባለ ሁኔታ ተቀምጦ ይሄ አድቫንቴጅ ለራሱም ጭምርም ስለሆነ በሰላማዊ መንገድ የሚደረገው ሽግግር ለሁሉም ጥቅም ስላለው ቁጭ ብሎ በክብ ጠረጴዛ ጉዳዮችን ማየት አስፈላጊ እንደሆነ ነው የምንረዳው። ስለዚህ ወደ ውይይት መድረክ መቅረብ እንዳለበት ነው አሁን የምናሳስበው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በጣም አመሰግናለሁኝ። እኔም የተሰጠኝ እድል አመሰግናሃለሁ።